በህዝባዊ ወያነ ሓርነት ትግራይ ህወሓት ውስጥ ያለው ክፍፍልና የስልጣን ሽኩቻ የትግራይ ክልል ጊዜያዊ አስተዳደርን ሊያሰራው አልቻለም ሲሉ ፕሬዚደንቱ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ለድምጸ ወያነ ቴሌቪዥን በሰጡት ቃለ መጠይቅ በህወሓት አመራሮች መካከል ልዩነቶችና ፖለቲካዊ ሽኩቻዎች እየበረቱ መምጣታቸውን ጠቅሰው እነዚህ ችግሮች ጊዜያዊ አስተዳደሩን በአግባቡ እንዳይሰራ አድርገውታል ብለዋል። ፓርቲው በበኩሉ ቀደም ሲል ባወጣው መግለጫ በአሁኑ ወቅት በ50 ዓመታት ታሪኩ አይቶት የማያውቀው አደጋ እንዳጋጠመው ገልጿል። የአሜሪካ ድምፅ ያነጋገራቸው የህግ ባለሙያ አቶ ታክሊት ገብረ መስቀል በበኩላቸው ፓርቲው የህወሀት ጽህፈት ቤትና የጊዜያዊ አስተዳደር በሚሉ ሁለት ቡድኖች መከፈሉን አንስተው አለመግባባቱ በጊዜ ካልተፈታ በስተቀር የከፋ መዘዝ ያስከትላል ብለዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባ አጠናቅረዋል። በህዝባዊ ወያኔ ሓርነት ትግራይ ህወሀት የፖለቲካ አመራር መካከል ያለው አለመግባባት የሰሜን ኢትዮጵያው ጦርነት በፕሪቶሪያው የሰላም ስምምነት መፈረም ከቆመ በኋላ እየሰፋ መምጣቱን አመራሮቹ የሚሰጧቸው የተናጠል መግለጫዎች ያመለክታሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ሰኞ ሐምሌ 22 ቀን 2016 ዓ ም ለድምፅ ወያነ ቴሌቪዥን በሰጡት ቃለ መጠይቅ በፓርቲው ውስጥ ልዩነቶች እየሰፉ መምጣታቸውን ጠቁመዋል። ይኸው ልዩነት በህወሀት የፖለቲካ አመራሮችና በትግራይ ክልል ጊዜያዊ አስተዳደር መካከል አንድነትና መግባባት እንዳይኖር ማድረጉንም አመልክተዋል። በመዋቅሩ አቶ ጌታቸው ረዳን ጨምሮ በርከት ያሉ የሕውሃት አባላትን ያካትተው ጊዜያዊ አስተዳደሩ ሥራውን በአግባቡ እንዳያከናውን የፓርቲው ጽፈት ቤት እንቅፋት እንደሆነበት አቶ ጌታቸው ተናግረዋል። ፖለቲካዊ መጠላለፉ እርሳቸው የጊዜያዊ አስተዳደሩን መሪነት እንደተረከቡ ወዲያውኑ መጀመሩን አውስተው የሕውሃት ጽፈት ቤት የተደራጀ የስም ማጥፋት ዘመቻ እንደከፈተባቸውም ገልጸዋል። መጋየት ዕስራን ሓደ ክቅበልስ እኔ መጋቢት 21 ቀን ኃላፊነቴን ልረከብ መጋቢት 20 የኛ መራሮች እያወቁት የተጻፈ ጽሑፍ ነበር። በዚህ ጽሑፍ እኔን በአንድ ቀን ከጀግና ወደ ባንዳ ወረዱኝ። በጽሑፉ 18 ሰዎች ከሃዲዎች ናቸው ተብሎ ገንዘብ ተመድቦ ቤት ለቤት እየተዞረ የስም ማጥፋት ዘመቻ ተካሄደብኝ። ድርጅቱ ሊቀመንበሩ ደብረ ጽየን ገብረ ሚካኤል በሚገኙበት የህወሃት ጽህፈት ቤት ቡድንና ፕሬዚደንት ጌታቸው በሚገኙበት የጊዜያዊ አስተዳደር ቡድን በሚሉ ሁለት ጎራዎች ተከፍሎ እየታመሰ መሆኑን ለአሜሪካ ድምፅ የተናገሩት የህግ ባለሙያው አቶ ተክሊት ገብረ መስቀል አለመግባባቱ ቀደም ብሎ መጀመሩን ይገልጻሉ። ጊዜያዊ አስተዳደሩ ሊመሰረት ብዙ ጊዜያት ነው የወሰደው፣ ለመመስረት ማለት ነው። ምንድን ነው ዋና ምክንያቱ? ያንን ጊዜያዊ አስተዳደሩ ማን ይምራው የሚል ከስልጣኑ አንወርድም የሚሉ ኃይሎች አሉ። ከመጀመሪያውም ጀምሮ ነው የተፈጠረው ብዬነ ሕውሃትም ቀደም ሲል ባወጣው መግለጫው በፓርቲው ውስጥ ችግር ማጋጠሙንና በአመራሩም ዘንድ መከፋፈል እንዳለ አስታውቋል። ፓርቲው ያካሄደውን የከፍተኛ አመራር ስብሰባ መጠናቀቅ በማስመልከት ሐምሌ 9 ቀን 2016 ዓ ም በንባብ ያሰማውና በማኅበራዊ ድረገጹ ላይ ያሰፈረው መግለጫ አሁን የተጋረጠበት አደጋ በ50 ዓመት ታሪኩ ውስጥ አይቶት የማያውቅ እንደሆነ አመልክተዋል። ንአስታት 50 ናይ ቃልስን ዓወትን ዓመታት በቀንዱ ኣብ ማእከላዊ ኮሚቴ ውድብና ህወሓት አጋጢሙ ዘሎ ጸገም ኣይተረኣየን። በሃምሳ ያህል የትግልና የድል ዓመታት ውስጥ አሁን በድርጅታችን ማዕከላዊ ኮሚቴ ውስጥ ያጋጠመው አይነት ችግር ታይቶ አያውቅም። በዋናነት በድርጅታችን ማዕከላዊ ኮሚቴ እንዲሁም በየደረጃው ባሉት ካድሬዎችና አባላት ዘንድ ያጋጠመው የቡድናዊነት፣ ጸረ ዲሞክራሲያዊነት፣ ጐጠኝነት፣ ሕዝበኝነትና የሙስና ችግር ከፍተኛ ደረጃ ላይ ደርሶ ድርጅቱን መፈናፈን እስኪያቅተው ድረስ ቀይዶ ይዞታል ብቻ ሳይሆን የመፍረስ አፋፍም ላይ አድርሶታል። ድርጅቱን ከመፍረስ አፋፍ ያደረሰው ችግርም የተከሰተው ከህዝባዊ መስመር ያፈነገጠ በአመለካከትና በተግባር በክራይ ሰብሳቢነት አካሄድ የተሰባሰበ ቡድን በመፈጠሩ ነው ይላል የህወሓቱ መግለጫ። አቶ ጌታቸው ረዳ በቃለ መጠይቃቸው በአመራሩ ውስጥ የተከሰተው ክፍፍል በጊዜያዊ አስተዳደሩ እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠሩን ይናገራሉ። ጊዜያዊ አስተዳደሩን በዋናነት የሚመራው ህወሃት ራሱ ቢሆንም ጊዜያዊ አስተዳደሩ የሚጠበቅበትን ስራ እንዲያከናውን ግን የህወሃት ጽፈት ቤት ማገዝ በነበረበት ደረጃ ልክ አላገዘም ሲሉም ይተቻሉ። ፕሬዚደንቱ ቀደም ብለው በመስከረም ወር በሰጡት መግለጫም የህወሃት ጽፈት ቤት ጊዜያዊ አስተዳደሩ ስራውን እንዳያከናውን እያደናቀፈው መሆኑንና በዚህም የተነሳ አስተዳደራቸው በዞኖችና በወረዳዎች ደረጃ በሚገባ መዋቅሩን ዘርግቶ መንቀሳቀስ እንዳይችል መደረጉን ተናግረዋል። በፓርቲው ውስጥ የተፈጠረው ልዩነትና አለመግባባት በስራችን ላይ እንዳናተኩር አድርጎናል የሚሉት ፕሬዚደንቱ፣ በዚህ የተነሳ ጊዜያዊ አስተዳደሩ በክልሉ ለማከናወን ካቀዳቸው ሥራዎች አብዛኞቹን መፈጸም እንዳልቻለ አመልክተዋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ሌላው የህግ ባለሙያ አቶ ሙስጠፋ አብዱ በበኩላቸው በህወሃት አመራር መካከል ሽኩቻውና ልዩነቱ እየሰፋ መጥተዋል ይሉና የጊዜያዊ አስተዳደሩ ፈተናዎች የሚመነጩት ግን ከህወሃት ጽህፈት ቤት ቡድን ብቻ አይደለም በማለት ይገልጻሉ። የጊዜያዊ አስተዳደሩ አፈጣጠር በራሱ ለልዩነትና አለመግባባት በር መክፈቱን የሚጠቅሱት አቶ ሙስጠፋ ተጠሪነቱ ለፌዴራል መንግስት በመሆኑ እንዲሁም የትግራይን ህዝብ የአስተዳደር ባርነት ውስጥ ያስገባ አወቃቀር ተደርጎ ስለሚቆጠር በክልሉ ውስጥ የቅቡልነት ተግዳሮት ገጥሞታል ብለዋል። በዚህ የተነሳም የጊዜያዊ አስተዳደሩ ፈተናዎች ከልዩ ልዩ አቅጣጫዎች እንደሚመነጩ ተናግረዋል። አንድ በፌዴራል ያለው ሰዎች፣ ሁለት በቲፒኤልፍ ያሉ ሰዎች በጊዜያዊ አስተዳደር ራሱ፣ እንዲሁም በህዝቡም ጭምር፣ በሰራዊቱም ጭምር እንቅፋት ሊገጥመው እንደሚችል የታመነ ነው። ጊዜያዊ አስተዳደሩ ስራዎቹን ማከናወንና እቅዶቹን መፈጸም አቅቶት ከሆነም ለዚህ ተጠያቂው የጽፈት ቤቱ ቡድን ብቻ አይደለም ይላሉ እነሱ ናቸው ችግር ፈጣሪዎች ማየት አይቻልም በጋራ እየፈጠሩ ያሉ ችግር ነው እየተከሰተ ያለው አቶ ጌታቸው ረዳ ደግሞ የችግሮቻችን ሁሉ ምንጭ በህወሀቱ ውስጥ ያለው ፖለቲካዊ ብልሽት ነው ሲሉ ገልጸዋል በፓርቲው ውስጥ ያለው ፖለቲካዊ መሳሳብ በፕሪቶሪያው የሰላም ስምምነት መሰረት መከናወን የነበረባቸውንም ስራዎችን አጓትተዋል ሲሉም ተጽዕኖውን ያስረዳሉ ምክንያቱ ደግሞ ከአመራር አባላቱ የፕሪቶሪያውን ስምምነት ከልብ ያልተቀበሉ ሰዎች መኖራቸው እንደሆነ ጠቁመዋል። የሰሜን ኢትዮጵያውን ጦርነት ለመቋጨት ህወሀትን ወክለው ከፌዴራሉ መንግስት ጋር ከተደራደሩት ፖለቲከኞች አንዱ የሆኑት ፕሬዝደንት ጌታቸው ረዳ የፓርቲው ሰዎች በፕሪቶሪያ ክልላዊ መንግስቱን የሚያፈርስ ስምምነት ፈርምሃል እያሉ ይወቅሱኛል ብለዋል። አነ ፕሪቶሪያ ኣብዝፍርመሉ ሰዓት እንታይ ዓይነት ፀበባ ከምዝነበርና ፀብ ይፈልጥ እዩ የፕሪቶሪያውን የሰላም ስምምነት በፈረምንበት ሰዓት በምን አይነት ውጥረት ውስጥ እንደነበርን አሳምሬ ያውቃለሁ። በግሌ የተሰጠኝ ኃላፊነት ይህንንም ያካትት ነበር የሚል እምነት አለኝ። አሁን ከአንድ ዓመት ከስምንት ወር በኋላ የሆነ መድረክ ላይ አንዱ ጓድህ ያውም ስምምነቱ ካልተፈረመ አደጋ ላይ እየወደቅን ነው የሚል መልእክት ያስተላለፈልህ ሰው የሆነ መድረክ ላይ መንግሥት እንድታፈርሱ ኃላፊነት አልሰጠናችሁም የሠራችሁትን ነገር ስህተት ነው ሲልህ መጀመሪያውኑ የስምምነቱ ነገር አልተቀበለውም ወደሚል ድምዳሜ ነው የሚወስድህ። ካልተቀበልከው ደግሞ በአፈጻጸሙ ቅር የሚያሰኝህ ነገር ይኖራል ማለት ነው። አቶ ጌታቸው በፕሪቶሪያው የሰላም ስምምነት መሰረት የተወሰኑ እርምጃዎችን ሄደናል፣ አሁንም ግን ያልተከናወኑ ተግባራት አሉ። የዚህ ምክንያቱ ደግሞ በፓርቲው ውስጥ ያለው ፖለቲካዊ መሳሳብ ነው ብለዋል። በዚህ ምክንያት ተጓቷል ካሏቸው ተግባራት አንዱም የተፈናቃዮች ወደ ቀያቸው መመለስ እንደሆነ ጠቅሰዋል። ተግባብተን ብንሰራ ኖሮ የህዝባችንን ስቃይ መቀነስ በቻልን ነበር ሲሉም አክለዋል። የፓርቲው አመራሮች በአንደበታቸው ስምምነቱን ተቀብለናል ቢሉም በልባቸው ግን እንዳልተቀበሉት አባባላቸው በግልጽ ያሳያል የሚሉት አቶ ጌታቸው። ይህ ደግሞ አፈጻጸሙን ለማደናቀፍ ምክንያት ይሆናል በማለት የችግሩን አስኳል ጉዳይ ጠቁመዋል። በህወሓቱ ውስጥ ያሉት ቡድኖች በፕሪቶሪያው ስምምነት ላይ የተቀመጡትን ተግባራት ዓላማቸውን ለማስፈጸም እንደ መታገያ ካርድ ይጠቀሙባቸዋል የሚሉት የህግ ባለሙያው አቶ ተክሊት በበኩላቸው የህወሀት ጽህፈት ቤቱ ቡድን የክልሉ ጊዜያዊ አስተዳደር እንዳይሳካለትና በህዝብም ዘንድ ተቀባይነት እንዳያገኝ ለማድረግ መስራቱ አይቀሬ ነው ይላሉ። በሁለቱም ግሩፖች አጀንዳዎች አሉ። አጀንዳዎቹ ደግሞ የትግራይ አጀንዳዎች ናቸው። በተለይም የግዛታዊ አንድነት መመለስ እና የተፈናቃዮች ወደ ቤታቸው መመለስ ጉዳዮች በጣም አንገብጋዊ ጉዳዮች ናቸው። እነዚህ እንደ አጀንዳ ነው ለመጠቀም ያሰቡት። አጀንዳዎቹ መልሳለሁ የሚል የጊዜያዊ ያስተዳደሩ ጉብ አለ። ከዛ ደግሞ የማመንታት ምልክቶች የሚታዩበት ያንን ከተመለሰ ለዚህ መሲል ሊኖረው ይችላል፣ አሊያንሱም ሊሰምር ይችላል ብሎ የሚሰጋ ሊኖር ይችላል። ምንድን ነው የቢሮክራሲው ሰራተኛ የመንግስቱ ሰራተኛ መንግስት ውስጥ ያለው የፓርቲው አካል ነው ማለት እንደነበረው። በባህሉ መሰረት ህወሀት ማለት መንግስት ነው፣ መንግስት ማለት ህወሀት የነበረው ስለዚህ ጊዜ አስተዳደሩ ያለውን ቢሮክራሲ ተጠቅሞ ወደ ስራ ሊገባ ሲል የፖለቲካ ኪሳራ ያጋጥመኛል የሚል አካል ያለውን ቢሮክራሲ ያለውን ኔትወርክ ተጠቅሞ ሊጠልፍ እንደሚችል የታወቀ ነገር ነው። አቶ ሙስጠፋ ግን በዚህ አባባል አይስማሙም። በድምሩ በአመራሩ ዘንድ በፕሪቶሪያው ስምምነት ላይ የአረዳድ ልዩነት አለ። ከዚህ ውጪ እነ ዶክተር ደብረጽዮን ስምምነቱን መቀበል ላይ ልዩነት እንደሌላቸው አውቃለሁ። የህወሀት ጽህፈት ቤቱ ቡድን የፕሪቶሪያው ስምምነት እንዳይተገበር ሊሰራ አይችልም ይላሉ። የፕሪቶሪያ ስምምነት በተደጋጋሚ ይገልጸውታል፣ ይቀበላሉ፣ ለመተግበርም ይሯሯጣሉ። የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ባለፈው ቅዳሜ ሐምሌ 20 ቀን 2016 ዓ ም ለብዙሀን መገናኛ በሰጡት መግለጫ የፕሪቶሪያው ስምምነት በዋናነት አንጻራዊ ሰላም ማስገኘቱን ተናግረዋል። በዚህ ስምምነት ከጦርነት ወደ ሰላም መጥተናል ያሉት ሊቀመንበሩ አሁንም ግን በርከት ያሉ የትግራይ አካባቢዎች በወራሪዎች ስር ይገኛሉ። ህዝባችንም በወራሪዎች እየተዳደረ ተጨማሪ ጉዳት እያስተናገደ ይገኛል በማለት ገልጸዋል። በስምምነቱ መሰረት ተቋርጠው የነበሩ ህዝባዊና ማህበራዊ አገልግሎቶች መጀመራቸውና ጊዜያዊ አስተዳደሩም በጀት ተመድቦለት እየሰራ መሆኑን ተናግረው ከነጉድለቱም ቢሆን የመንግሥት ሠራተኛውም ደሞዝ እየተከፈለው ነው ብለዋል። ተፈናቃዮችን ወደ ቀያቸው የመመለሱ ሥራ እየተከናወነ ይገኛል። ሆኖም ከስምምነቱ ወጣ ባለ አኳሃን ነው እየተፈጸመ ያለው ሲሉም ተናግረዋል። ልዩ ልዩ ጉዳዮች የሚነሱበትና የትግራይ ክልል ወደ ህገ መንግስታዊ ሥርዓቱ የሚመለስበት ፖለቲካዊ ውይይትም በቅርቡ ይጀመራል ብለዋል። በፓርቲው አመራሮች መካከል ተፈጥሯል ስለተባለው ክፍፍልና ጊዜያዊ አስተዳደሩ ስላቀረባቸው ቅሬታዎች አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት የህወሀት ቃል አቀባይ አቶ አማኑኤል አሰፋ ፕሬዚደንት ጌታቸው ረዳ ባነሷቸው ነጥቦች ላይ እንደ ድርጅት እንወያይባቸዋለን። ሌላው ግን የድርጅቱ የውስጥ ጉዳይ ስለሆነ አስተያየት ለመስጠት ያስቸግራል ብለዋል። አቶ ጌታቸው ረዳ በቃለ መጠይቃቸው ባለፉት ጊዜያት በፓርቲው ሲካሄዱ የነበሩት ወራትን የፈጁ ረዣዥም ስብሰባዎች የክፍፍሉ ማሳያዎች እንደሆኑ ጠቅሰው ከፍተኛ የስልጣን ሽኩቻ የሚደረግባቸው መድረኮች እንጂ ለህዝብ የሚጠቅም አንድም አጀንዳ የቀረበባቸው አልነበሩም ሲሉ ይተቻሉ። ህወሓት ሐሳብ መር ፓርቲ ነበር። አሁን ግን ይህ የለም። እንዲሁ ለወንበር ሲራኮት የሚውል ፓርቲ ሆኗል በማለትም ይገልጻሉ። የህግ ባለሙያው አቶ ተክሊት ግን የውስጣዊ ክፍፍሉ መንስኤ የስልጣን ሽኩቻ እንዳልሆነ ይናገራሉ። ይልቁንም በአመራሩ መካከል ያለው የርዕዮተ ዓለምና የአሰላለፍ ልዩነት አለመግባባቱን አስፍቶታል ባይናቸው ህወሓት የኢህአዴግ መስራች አካል ሆኖ ላለፉት ሶስት አስርት ዓመታት ይዘቸው የቀጠለው አቤታዊ ዲሞክራሲና ልማታዊ መንግስት የሚሉት የፖለቲካ ህልዮቶች በሀገር ውስጥና ከሀገር ውጭ ካሉት ኃይሎች ጋር እንዲላተም አድርገውታል፣ አጋርም አሳጥተው ፓርቲውን ለሽንፈት ዳርገውታል ይላሉ ባለሙያው። አሁን በህወሓት ውስጥ ያለው ትግል ከፊል ገጽታም እነዚህን አስተሳሰቦች ይዘው መቀጠል በሚፈልጉትና በማይፈልጉት ሰዎች መካከል እንደሆነ አብራርተዋል። ከፌዴራሉ መንግስትና ከውጭ ኃይሎች ጋራ የሚኖረው አሰላለፍም ሌላው የልዩነቱ ምክንያት እንደሆነ አክለዋል። አሰላለፉም ያመጣው የአይዲዮሎጂ ልዩነት አለ። ከምዕራባውያኑም ይሁን ከፌዴራል መንግስት ሰራለው የሚል አካል የልማታዊ መንግስት እና የሪቮሉሽነሪ ዲሞክራሲ የሚባሉት ኮንሰፕቶች ተሸክሞ ይሄዳል ብለህ ልታምን አትችልም። ሊሆን አይችልም። ሌላኛው የህግ ባለሙያ አቶ ሙስጠፋ አብዱ በበኩላቸው በፓርቲው አመራሮች ዘንድ የርእዮተ ዓለም ልዩነት እንደሌለ ይሞግታሉ። የልዩነቱ ምክንያት ነው ያሉትንም ጉዳይ እንዲህ ያብራራሉ። አስጌታችሁ ሳይጠሩ ወይም ሁሉ ስለ ህወሓት ርእዮተ ዓለምና ፍልስፍናው በፍጹም ተአምር አንድ ቀንም ግዴታ አድርጎ አያውቅም። አንዳችም የርእዮተ ዓለም ያስተሳሰብ ልዩነቱ ስላለ አይደለም። በፍጹም የርእዮተ ዓለምና ወይም ኮሚኒዝም ስለሆነ መለወጥ አለበት። ይህ መሆን የሚችለው በጉባኤው ነው ወይም ህወሓት ጋራ የሚያደርጉት ጉዳይ ነው እንጂ ጊዜያዊ መስተዳደሩን የሚመለከት ጉዳይ አይደለም። ምክንያቱም ጊዜያዊ አስተዳደሩ መንግስት ነው። የልዩነቱ ዋና ግን ምክንያት ግን ምንድ ነው የሚሆነው? የትግራይ ክልል መንግስትነት ጉዳይ ሪስቶር የማድረግ የመመለስ ጉዳይ ነው። የጊዜያዊ አስተዳደሩ አቋቋም ጭምር ተጠቶ ውስጥ የከተታቸው ነው የሚመስለኝ። በአመራሩ ውስጥ የተፈጠረው ልዩነት ከጊዜያዊ አስተዳደሩ ባህሪ የመነጨ ነው ነው እያልከኛለው። የፓርቲው አመራሮች ልዩነት በቅርቡ ይካሄዳል ተብሎ ከሚታሰበው 14ተኛው የህወሓት ጠቅላላ ጉባኤ ጋር በተያያዘም እየተንጸባረቀ ይገኛል። ባለፈው ቅዳሜ ሐምሌ 20 ቀን 2016 ዓ.ም ም ለብዙሃን መገናኛ መግለጫ የሰጡት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በጉባኤው መካሄድ ላይ በፓርቲው ውስጥ ልዩነቶች እንዳሉ ጠቁመዋል። ንሕና ናይ ውሽጢ ተጸገመለና ኢና ንመልሲ እታ ጉባኤ ክትካሄድ ዘይደልዩ ናይ ባዕልና ሰባት ኣለውና የውስጥ ችግር አለብን። ጉባኤ እንዳይካሄድ የሚፈልጉ የራሳችን ሰዎች አሉ። ለምን የሚለው ግን መታየት የሚገባው ነገር ነው። ድርጅታችን እንዳይስተካከል፣ እንዳይጠራ፣ ህዝብን እንዳያገለግል የሚፈልጉ አካላት በውስጣችን አሉ። አቶ ጌታቸው ረዳ በበኩላቸው ጉባኤ እንዳይካሄድ የሚፈልግ አካል የለም፣ ልዩነቱ ጉባኤው መቼና እንዴት ይደረግ በሚለው ላይ ነው ይላሉ። ህዝባችንን ለችግር ስለዳረግ ነው ተጸጽተን፣ አንድነታችንን አጠንክረን፣ የሁሉንም አቅም ተጠቅመን ህዝቡን አሁን ካለበት ችግር እናውጣው በሚለው ላይ ዝግጁነት ስለሌለ ልዩነት ተፈጥሯል፣ በማለትም የበኩላቸውን እይታ አስረድተዋል። አያይዘውም ባለፈው ሰኔ ወር ጉባኤውን ለማካሄድ ቀን ተቆርጦ ነበር፣ ለእኔ ግን አልተነገረኝም የሚሉት አቶ ጌታቸው አሁንም ሌላ የጉባኤ ቀን መወሰኑን ሰምቻለሁ ብለዋል። ጉባኤውን በችኮላ ለማካሄድ የሚደረግ ሩጫ ስልጣንን ለመቆጣጠርና ከተጠያቂነት ለማምለጥ እንደሆነም አመልክተዋል። በችኮላ ጉባኤ በማካሄድ ህወሃትን እናድን ይባላል። ህወሃት ግን የሚድነው በበሳልና በተራማጅ ሐሳብ ነው የሚሉት የጊዜያዊ አስተዳደሩ ፕሬዚደንት፣ የአሁኑ ጉባኤ ግን ሐሳብ የሌለውና ሰነድ ያልቀረበበት ነው ብለውታል። በዚህ ዐይነቱ አካሄድ ደግሞ ህወሃትንም ሆነ የትግራይን ህዝብ ማዳን እንደማይቻል አስገንዝበዋል። በቅርቡ ይካሄዳል የሚባለውን ጉባኤ የመከታተል ኃላፊነት የተሰጠው የድርጅቱ ማዕከላዊ ቁጥጥር ኮሚሽንም የጉባኤው ዓላማ በድርጅቱ ከፍተኛ አመራሮች ተጠልፈዋል በማለት አባላቱ ራሳቸውን ከሂደቱ እንዳገለሉ አስታውቋል። የኮሚሽኑ አባላት ሐምሌ 17 ቀን 2016 ዓ ም በሰጡት የጋራ መግለጫ በህወሀት ውስጥ መርህ ጠፍቶ ቡድንተኝነት መስፈኑን ገልጸዋል። ግልጽነትና ዲሞክራሲያዊ አሰራር በመጥፋቱም ስልጣንን አላአግባብ የመጠቀም ዝንባሌ አይለዋል ብለዋል። አባላቱ በፓርቲው ውስጥ አሉ ያሏቸው ስልጣን ልቀቅ አለቅም ባይ ሁለት ቡድኖች ጉባኤው በዲሞክራሲያዊ መንገድ እንዳይካሄድ ስለሚያደርጉት የዚህ ሂደት አካልና ተባባሪዎች መሆን አንፈልግም፣ ራሳችንን ከሂደቱ አግልለናል በማለትም አስታውቀዋል። በጉዳዩ ላይ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት የማዕከላዊ ቁጥጥር ኮሚሽኑ ሊቀመንበር አቶ ተክለ ብርሃን አራያ በመግለጫው ከተጠቀሰው ውጪ የምለው ነገር የለኝም በማለት ምላሽ ከመስጠት ተቆጥበዋል። ህወሀት በበኩሉ በቀደመ መግለጫው ጉባኤውን የምናካሄደው ውስጣዊ ችግሮቻችንን ለመፍታትና የድርጅቱን ሕልውና ለማረጋገጥ ነው ብለዋል። ጉባኤውን የ2016 ዓ.ም ከመገባደዱ በፊት ለማካሄድ በትግራይ ክልል ወረዳዎችና ዞኖች ባሉት አደረጃጀቶቹ አማካኝነት የጉባኤ ተሳታፊዎችን ምርጫ እያከናወነ መሆኑንም በማኅበራዊ ትስስር ገጹ ላይ በፎቶ አስደግፎ ባሰራጨው መረጃ አስታውቀዋል። እስካሁንም በልዩ ልዩ የክልሉ ዞኖች የጠቅላላ ጉባኤው ተሳታፊዎችን መምረጡን ይፋ አድርጓል። የህግ ባለሙያው አቶ ተክሊት ገብረ መስቀል ሁለቱም ቡድኖች ጉባኤውን የሚፈልጉት በፖለቲካዊ ትግሉ አንዱ ሌላውን ለማጥቃትና ለማሸነፍ ነው ብለው ያምናሉ። ጉባኤ እንደ ሽፋን ነው ሁለቱም እየተጠቀሙበት ያለው ብዬ ነው የማስበው። ዋናው ጉዳይ ግን የፖለቲካ ጥቅም እና ቅድም እንዳልኩ የአይዲዮሎጂ ጉዳይ አለ። የህንጸተ ብሔረ መንግስት ጉዳይ አለ። የስልጣንም አለ። ስለዚህ እነዚህ ሶስት ተደማምረው በጣም በጣም አስጨናቂ ጉዳይ ነው። ተመልሰን ወደ ነበርንበት ሁኔታ የመግባት ሁኔታ ነው እያየን ያለ ነው። የፓርቲው አመራሮች ልዩነታቸውን በሰላማዊ ውይይት እንዲፈቱ የጠየቁት ባለሙያው አቶ ሙስጠፋ፣ ይህ ባይሆን ግን የሚከተለው መዘዝ የከፋ እንደሚሆን ስጋታቸውን ገልጸዋል። ይህ ልዩነት መስመር ተሰምሯል። የእኛና ነሱ መስመር ማስመር ወደ ፋሽዝም ነው የሚያስገባ ምክንያታዊ አስተሳዘብ አይኖርም። ሩል ኦፍ ሎ በሚያዘው ውጭ እርምጃዎች ይመጣሉ። በህግ ማስከበር ሽፋን የተለያዩ ቁሾዎች ይመጣሉ። ፌዴራሉ መንግስትም ህወሀት በምርጫ ቦርድ ተመዝግቦ ሕጋዊነቱን ሳያረጋግጥ ጉባኤ እንዳያደርግ አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከተቃዋሚ ፖለቲካ ፓርቲዎች ጋር ባደረጉት ውይይት ህወሀት ጠቅላላ ጉባኤውን ከማካሄዱ አስቀድሞ ወደ ምርጫ ቦርድ ቀርቦ በመመዝገብ ሕጋዊ ሰውነቱን እንዲያስመልስ አሳስበዋል። ፓርቲው ያን ካላደረገና ምርጫ ቦርድ ህጋዊ ካላለው በምርጫ ሊሳተፍና መንግስት ሊሆን አይችልም ያ ማለት ደግሞ ተመልሰን ጦርነት ውስጥ እንገባለን ማለት ነው ሲሉም አስጠንቅቀዋል። ባለፈው ቅዳሜ ለብዙኃን መገናኛ መግለጫ የሰጡት የህወሀት ሊቀመንበር ደብረ ጽዮን ገብረ ሚካኤል በበኩላቸው ጉባኤ በማድረግ የሚፈጠር ግጭትና ጦርነት የለም ብለዋል። ህወሀት እውቅና ሳይሰጠው ጉባኤ እንኳን ቢያደርግ ምርጫ ቦርድ ለጉባኤው እውቅና አልሰጥም፣ ዳግም ጉባኤ አድርጉ ነው የሚለው ይላሉ። የፓርቲው ሕጋዊ ሰውነት የሚመለሰው በምዝገባ ሳይሆን በፖለቲካዊ ውሳኔ ነው የሚሉት የህወሀቱ ሊቀመንበር አዲሱ አዋጅ ደግሞ ስለ አዲስ ምዝገባ እንጂ የተሰረዘ ማንነትን ስለመመለስ የሚናገረው ነገር የለም ብለዋል። ስለሆነም በጉዳዩ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ መወያየታቸውንና ምርጫ ቦርድ የፓርቲውን ህጋዊ ሰውነት እንዲመልስ በደብዳቤ መጠየቃቸውን ገልጸዋል። ሰምዕ ተበትሉ ብዘራዋ ብምርዳ ስለዚ መልስ እንጽበክም ዘለና እንፈልጠለን አሁን በንግግር ስምምነት ላይ ተደርሰዋል። ለጥያቄያችን መልስ እየጠበቅን ነው። ይህ ድርጅት በምንም መንገድ እንደ አዲስ ሊመዘገብ አይችልም እውቅናውን መልሱልን ብለን ለምርጫ ቦርድ ደብዳቤ ጽፈናል። ሕጉ የሚለው በሁለት ሳምንት ምላሽ ያገኛል ነው። እኛ ግን ከዚያ በፊት መልሱን ያሳውቅናል ብለን ነው የምንጠብቀው። የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ በበኩላቸው እኔ የማውቀው ፓርቲው በአዲሱ አዋጅ መሠረት ለመመዝገብ ለምርጫ ቦርድ ማመልከቱን ነው ብለዋል። ለዚህም የአመራሮቹን ስም ዝርዝር የፓርቲውን ፕሮግራምና ሕገ ደንብ የያዙ ሰነዶች ከማመልከቻው ጋር በአባሪነት መቅረባቸውን ጠቁመዋል። በሕወሃት የማኅበራዊ ትስስር ገጽ ላይ ከሦስት ቀናት በፊት የተለጠፈውና ሐምሌ 19 ቀን 2016 ዓ ም ተጽፎ ለምርጫ ቦርድ እንደተላከ የተገለጸው ደብዳቤ ደግሞ ከፕሪቶሪያው የሰላም ስምምነት ከሕግና ድርጅቱ እያደረገ ካለው ተጨባጭ እንቅስቃሴ አኳያ የሕወሃትን ሕጋዊ ሰውነት የመመለሱ ሥራ እስካሁን መዘግየት አልነበረበትም ካለ በኋላ በፌዴራል መንግሥትና በህወሓት መካከል የጋራ መግባባት በመኖሩና ለሰላም መዳበር ያለውንም ፋይዳ በመገንዘብ ምርጫ ቦርድ የድርጅታችንን ሕጋዊ ሰውነት ወደ ነበረበት እንዲመልስልን እንጠይቃለን ይላል። ለምርጫ ቦርድ ተልከዋል ስለተባለው ደብዳቤ ከቦርዱ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።